ፕሮግራሙ ማስፈጸሚያ የሚሆን ጠቅላላ የተመደበው ወደ 25 ሚሊዮን ዶላር ነው። ነገር ግን አገልግሎቱን ለማሻሻል ከ120 ሚሊዮን ብር በላይ ወጪ ተደርጓል። ከተለያዩ አካላት አንድ ላይ እንትን በማለት በተለይ መንግስት እቅዱን ህዝቡን መሰረት ያደረገ የህዝቡን ፍላጎት መሰረት ያደረገ ያስተቃቀድ ሂደት ሂዷል። የኢትዮጵያ ማህበራዊ ተጠያቂነት መርሃ ግብር አስፈጻሚና የክትትል ኃላፊ አቶ ጤናው መንግስት ናቸው። የተሰሙት የሁለተኛው ምዕራፍ ዝግጅት መካሄድ ተንተርሶ ከተናገሩት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ሰሜን ኬንያ ውስጥ የደረሱ ተከታታይ የድርቅ ሁኔታዎችና ለም መሬቶችን በማራቆት ሂደት ወደ በርሃነት የተቀየሩ አካባቢዎች መፈጠር የአርብቶ አደር ማህበረሰቦችን በብርቱ ጎድቷል ከሚሉት የሚለው ከዜናችን አንዱ ነው። በዓለም ከሰፈነው የስደተኛ ቀውስ ምክንያት የአሜሪካ መንግስት ባለፈው አመት ብቻ 800 ሚሊዮን ዶላር ሰብአዊ እርዳታ መስጠቱ ተገለጸ፣ የሚለው ሌላው ዜናችን ነው። አዲሱ የታንዛኒያ ፕሬዚዳንትም በዛሬ ዕለት ቃለ መሀላቸውን ፈጽመዋል የሚለውንም ዜና ይዘናል። ሳምንታዊ ቅንብር ባህልና ማህበረሰብ፣ እንዲሁም የህክምና ባለሙያ ሽልማት ያገኙበትን የተመለከተ ሌላ ዝግጅት የስልክ አስተያየቶቻችሁን አክለን የሐሙስ ጥቅምት 25 2008 ዓ ም ተረኛ አስተናጋጆች አሉላ ከበደና ቆንጂት ታየነን፣ የፕሮግራሙ አቀናባሪ ብርሃን ኃይሉ፣ የስርጭት መሐንዲሱ ኦድሬ ሪገስ ናቸው። አብረናችሁ እስከ አራት ሰዓት እናመሻለን። በቅድሚያ የምሽቱን የዓለም ዜናዎች እናሰማ። መልካም ምሽት። ሰሜን ኬንያ ውስጥ የደረሱ ተከታታይ የድርቅ ሁኔታዎችና ለመሬቶችን በማራቆት ሂደት ወደ በረሃነት የተቀየሩ አካባቢዎች መፈጠራቸው የአርብቶ አደሩን ማኅበረሰብ በብርቱ እንደጎዱ ተነገረ። ሌኒ ራቮጋ ከ ለአሜሪካ ድምፅ ከሳምቡሩ ግዛት የላከው ዘገባ አለ። የአካባቢው ነዋሪዎች ከተመጣጠነ ምግብ እጦት የሚደርሱ ችግሮችን ለማስወገድ ተስፋ አድርገው ድርቅን መቋቋም የሚችሉ አስራ ስምንት አይነት አትክልት አብቃይ ዛፎችን እየተከሉ መሆናቸውን ያስረዳል። ሰሎሞን ክፍሌ ዘገባውን ያቀርባል። የአስር ዓመት ዕድሜ ያላት አርላ ሌንጉሪ የቤተሰቦቿን ፍየሎች ጥበቃ ወደ መስክ ከመሰማራቷ በፊት ማለዳ ላይ በቀን አንዴ የሚሰጣትን በማብሰያ ዘይት የተገነፋ በቆሎ ትመገባለች። አባቷ ማርክ ሊንጉሪ በወር የሚያገኘው ገቢ 100 ዶላር ሲሆን የቤተሰቡ ዋነኛ ምግብ ብዙውን ጊዜ ሩዝና ባቄላ ነው። መግዛት የሚችሉት ደግሞ ከዚህ አያልፍም። የሚኖሩበት ሳምቡራ አካባቢ ደግሞ ዓመቱን ሙሉ በቂ ዝናብ ስለማያገኝ ድርቅ የተለመደ ነው። ማኅበረሰቡ ለከብቶቻቸው መኖ ፍለጋ እስከ 160 ኪሎ ሜትር ይጓዛሉ። ለግመሎች ለላምና፣ ለበሬዎች እንዲሁም ለበጎች የሚሆን የግጦሽ መሬት ማግኘት በጣም አስቸጋሪ በመሆኑ ነው። አንዳንድ አማራጮችን የፈለግኩት ከብቶቻችንን ሳር ለመመገብ የምንችልበት መሬት ፈጽሞ በማጣታችን ምክንያት ነው። ሌላ የግብርና አማራጭ የፈለግ ነው። ዲንጉሪ አትክልት አብቃይ ዛፎችን ባለፈው ዓመት መትከል የጀመረው ሳዳና ኬንያ በተባለው የተባበሩት መንግሥታት በገንዘብ በሚረዳው ድርጅት አማካይነት ነው። ዛሬ ሞሪንጋ ስቴኖፒቴላ የተሰኘውን ዛፍ በመትከል ላይ ናቸው። የሞሪንጋ ዛፍ ደግሞ ቅጠሉ ጥሬውንም ሆነ ተቀቅሎ ሊበላ ይችላል። ሞሪንጋ እንደ ካልሲየምና አይረን ያሉ ንጥረ ነገሮችና ሌሎች እንደ ኤ እና ሲ ያሉ ቁልፍ ቫይታሚኖች አሉት። ብሩስ ቶማስ የፕሮጀክቱ ዋና ዲሬክተር ናቸው። በእንዲህ አይነቱ አካባቢ ምግብ በብዛት መመረት አለበት። በተለይ የተለያዩ ምግብ አምራች ዛፎችን መትከል ያስፈልገናል። የምግቦቹ የተለያዩ መሆን ደግሞ በውስጣቸው የሚገኘውን የተለያየ ለጤና ጠቃሚ የሆኑ ንጥረ ነገሮችን ማግኘት ያስችላል። ያ ሲሆን ጤናማ ማህበረሰብ ይኖረናል ማለት ነው። የሳምቡራ ነዋሪዎች ሌሎች ቀድሞም በዚያው አካባቢ ውሃ በብዛት የማይፈልጉ የዛፍ አይነቶችንም እየተከሉ ነው። ከእነርሱም መካከል የተምር ዛፍ አንዱ ነው። ማህበረሰቡ የጥረቱን ፍሬ በአንድ ዓመት ጊዜ ውስጥ ለማየት ተስፋ ያደርጋል። በዓለም ዙሪያ በስፋት በሚታየው የስደተኞች ቀውስ ሳቢያ የዩናይት ስቴትስ መንግስት ባለፈው ዓመት ብቻ የ800 ሚሊዮን ዶላር በጀት ለሰብአዊ እርዳታ መመደቡን የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት የስደተኞች ክፍል ምክትል ኃላፊ ካትሪን ወይነር አስታወቁ። የዩናይት ስቴትስ ምክር ቤት ተጨማሪ ወጪ ከመደበም ሰብአዊ እርዳታው ከፍ እንደሚል አክለው ገልጠዋል። የአሜሪካ ድምጽ የአፍሪቃ 54 የቴሌቪዥን ፕሮግራም ጋር ዌነር ያደረጉትን ቃለ ምልልስ ጨምቀን እናቀርባለን። ትስታበላችዛለች በአሁኑ ጊዜ ከሌሎች በዓለም ላይ ከተከሰቱት የስደተኞች ቀውስ ጋር ሲነጻጸር የአፍሪቃ ስደተኞች ሁኔታ እጅግ የከፋ ነው ብለዋል የአሜሪካ ውጭ ጉዳይ መስሪያ ቤት የስደተኞች ክፍል ምክትል ጸሐፊ ካትሪን ዌነር። የአፍሪቃውያን ስደተኞች ቁጥር አራት ነጥብ ስምንት ሚሊዮን ሲሆን በየአገሮቻቸው ከቤት ተፈናቅለው የሚገኙ ደግሞ 12 ሚሊዮን እንደሚደርሱ ይህም የሰብአዊ እርዳታ እጥረቱን ማባባሱን ተናግረዋል። ቀድሞ ከሶማሊያ፣ ከኤርትራ፣ ከኮንጎ ዲሞክራቲክ ሪፑብሊክ ከሚሰደዱት በተጨማሪ ባለፈው ዓመት ብቻ አዲስ ስደተኞች ከማሊ፣ ከደቡብ ሱዳን፣ ከናይጄሪያ፣ ከቡሩንዲ እየወጡ ነው። ይህ አዲስ ስደት ለሰብአዊ እርዳታ እጥረት ዋነኛ ምክንያት ሲሆን በተጨማሪም በሶሪያ የተከሰተው የስደተኞች ፍልሰት ሁኔታውን አባብሶታል ብለዋል ባለስልጣናቱ። ስደተኞች ከአንዱ ሀገር ወደ ሌላው ድንበር ሲያቋርጡ በራቸውን በመክፈት መጠጊያና ዋስትና የሚሰጧቸውን ሀገሮች አመስግነዋል። ሚስ ወይነር ስደተኞች በተጠለሉባቸው ሀገሮች ከታጣቂዎችና ከተቃዋሚ ኃይሎች ብዝበዛ እንዳይደርስባቸው መከላከል እንዳለባቸውም ገልጸዋል። ስደተኞች እርዳታ ጠባቂዎች ብቻ እንዳይሆኑ ጥገኝነት ባገኙባቸው ሀገሮች የስራ እድል ቢሰጣቸው ለኢኮኖሚውም ያበረክታሉ ብለዋል። ለስደተኞች ጉዳይ ዘላቂ መፍትሄ ሰላም ሰፍኖ ወደ የአገሮቻቸው መመለስ ሲሆን በሶስተኛ አገር ማስጠለልን እንደ ሁለተኛ መፍትሄ አስቀምጠዋል። ካትሪን ዌይነር የአሜሪካ መንግስት ባለፉት አራት ዓመታት ብቻ የተቀበላቸው ስደተኞች ቁጥር በእጥፍ መጨመሩን ጠቅሰው ለሚመጣው ዓመት ደግሞ ተጨማሪ 25,000 ስደተኞች እንደሚቀበል ገልጸዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በምርጫው ዙሪያ የተነሳው ጭቅጭቅ እንደቀጠለ ቢሆንም አዲሱ የታንዛኒያ ፕሬዚደንት ጆን ማጉፉሊ በዛሬው ዕለት ቃለ መሀላቸውን ፈጽመዋል። ማጉፉሊ እና ምክትል ፕሬዝደንታቸው ሳሚያ ሱሉሁ ሀሰን ዋና ከተማዋ ዳሬሰላም ሰላም በሚገኘው ኡሁሩ ስቴዲየም ቃለ መሀላቸውን ሲፈጽሙ በስፍራው የተሰበሰቡ በጭብጨባና በሆታ ደስታቸውን ገልጸዋል። ፕሬዚደንት ማጉፉሊ ባሰሙት አጠር ያለ ንግግር በምረጡኝ ዘመቻቸው ወቅት የገቧቸውን ቃሎች ተግባራዊ ለማድረግ በርትቼ እሰራለሁ ብለዋል። በዚህ ምርጫ ለረጅም ጊዜ በስልጣን ላይ የቆየው ፓርቲ ሲሲኤም ፕሬዚደንታዊና ምክር ቤታዊ ስልጣኑን እንደያዘ መቆየቱ ነው። ተቃዋሚዎች በበኩላቸው ፕሬዝደንታዊ ምርጫው ተጭበርብሯል በማለት ውጤቱን እንደማይቀበሉ ማስታወቃቸው አይዘነጋም። ከፊል ራስ ገዟ ዛንዚባርም የምርጫው ሂደት ተዛብቷል በሚለው ውንጀላ ምክንያት እንደሰረዘችው ይታወቃል። የአውሮፓ ኅብረት የምርጫ ታዛቢዎች ምርጫው በሚገባ የተደራጀ ሆኖ ሳለ ግልጽነት አለመኖሩ ግን ተቃዋሚዎች በሂደቱ ላይ አመኔታ እንዲያጡ አድርጓል ብሏል። አዲሱ ፕሬዝደንት ማጉፉሊ ታንዜኒያ ከእንግሊዝ ቅኝ ግዛትነት ነጻነቷን ካገኘችበት እንደ ኤሮፓውያን አቆጣጠር ከ1961 ዓ ም ወዲህ አምስተኛ ፕሬዝደንቷ ናቸው የሚሆኑት። ታንዜኒያ በሌሎች ብዛት ያላቸው የአፍሪካ ሀገሮች ከሚታየው በተለየ ሰላማዊ የስልጣን ሽግግር በማካሄድ ትታወቃለች። ለቃቂው ፕሬዚደንት ጃካያ ኪኩዌቴ ሁለቱን የስልጣን ዘመናቸውን ካጠናቀቁ በኋላ በዚህ አመት ተሰናብተዋል። በይፋ በታወጀው የምርጫ ውጤት መሰረት አዲሱ ፕሬዚደንት ማጉፉሊ ለስልጣን የበቁት ዋናው ተፎካካሪያቸው የነበሩት ኤድዋርድ ላዋሳን ባለፈው ወር በተደረገው ምርጫ 58 ለ40 ከመቶ በሆነ የድምፅ ምርጫ አሸንፈዋቸው ነው። ባለፈው ሳምንት ግብጽ ሲናይ በረሃ ገብ ምድር ላይ ወድቆ በውስጡ የነበሩት ሁለት መቶ ሀያ አራቱም ሰዎች ያለቁበት የሩሲያ አውሮፕላን የተከሰከሰው በውስጡ የነበረ ቦምብ ፈንድቶ ሊሆን ይችላል ብለው እንደሚያምኑ የብሪታንያው ጠቅላይ ሚኒስትር ዴቪድ ካምረን ተናገሩ። ሚስተር ካምረን ዛሬ ማለዳ በለንደን የግብጹን ፕሬዚዳንት አብዱል ፈታህ ኤልሲሲን ከማነጋገራቸው አስቀድሞ በሰጡት በዚህ ቃል አውሮፕላኑ የወደቀበት ምክንያት ገና በምርማሪዎች ያለመረጋገጡን አመልክተዋል። የግብጽና የሩሲያ ባለስልጣናት ግን አውሮፕላኑ ላይ የአውሮፕላኑ የወደቀው ቦምብ ፈንድቶ ነው ለሚለው ድምዳሜ የሚያበቃ ማስረጃ የለም በሚለው አቋማቸው እንደገፉ ነው። አንድ የዩናይት ስቴትስ ባለስልጣን በበኩላቸው አውሮፕላኑን የጣለው እስላማዊ መንግስት ነኝ የሚለው ቡድን ሊሆን እንደሚችል የሚጠቁም የተጠለፈ መረጃ አለ ብለው እንደነበር ሲታወስ፣ የብሪታንያ የውጭ ጉዳይ ሚኒስትር ፊሊፕ ሀመንድም አውሮፕላኑን የከሰከሰው ውስጡ የነበረ ቦምብ ፈንድቶ ሊሆን ይችላል ማለታቸው አይዘነጋም። የሩሲያ መንግስት ደግሞ ቸኩሎ አውሮፕላኑን የጣለው ቦምብ ፈንድቶ ነው ከሚል ድምዳሜ መድረስ አይቻልም ነው የሚሉት። ምርመራው ሳይጠናቀቅ የሚሰጥ ድምዳሜም ከግምት ያለፈ አይሆንም ሲል ዛሬ የክሬምሊን ቃል አቀባይ ተናግሯል። የግብጽ ፕሬዝዳንታዊ ቃል አቀባይ በበኩላቸው ከተባለው ድምዳሜ ላይ ለመድረስ ወይም ከመድረስ መቆጠብ ይገባል ሲሉ አስጠንቅቀዋል። ቀደም ብሎ ግን ቢያንስ አንድ የግብጽ ባለስልጣን አውሮፕላኑ የወደቀው በአደጋ እንጂ በሽብር ተግባር አይደለም ማለታቸው የሚታወስ ነው። ኤርትራ አዲስ ናቅፋ ልታወጣ መሆኗ ተዘግቧል። በዚህም መሰረት የኤርትራ ብሔራዊ ባንክ በንግድ ባንኮች አማካይነት አሁን የሚሰራባቸውን አሮጌዎቹን ገንዘቦቿን ናቅፋን በአዲስ የሚቀይር ሲሆን የአንድ አሮጌ ናቅፋ ዋጋ በአንድ አዲስ እንደሚቀይር ነው ከኤርትራ ቲቪ ከተገኘው ዘገባ ለመረዳት የተቻለው በቅያሬው ሂደት ግለሰቦችም ወይም ድርጅቶች በገንዘብ መቀየር የሚችሉት እስከ 20 ሺ ናቅፋ ድረስ ብቻ እንደሚሆን ተነግሯል። ከዚያ በላይ ከሆነ ወደ ባንክ ሂሳባቸው ማስገባት ይኖርባቸዋል። የአሮጌ ናቅፋው በአዲስ የመቀየሩ ሂደት በጋዜጣ ከታወጀበት ጊዜ በኋላ በስድስት ሳምንት ጊዜ ውስጥ የመቀየሩ ሂደት መጠናቀቅ እንዳለበት ነው ዘገባው የጠቆመው። የሩሲያ የጦር ኃይል ሶሪያ ውስጥ የአየር ጥቃት ሲያካሂዱ የቆዩትን የሀገሪቱን አውሮፕላኖች ከጥቃት የሚጠብቁ ጸረ አውሮፕላን ሚሳይሎች ወደ ሶሪያ መላኩን የአየር ኃይል አዛዡ አስታወቁ። ጀነራል ቪክቶር ቦንዳሬቭ ኮምሶሞልስኪያ ፕራቭዳ ለተባለው ጋዜጣ በሰጡት ቃለ መጠይቅ ሶሪያ ያሉት የሀገራቸው ጀቶች በስምሪታቸው ወቅት የመጠለፍ ወይም የሌላ ጥቃት አደጋ ሊደርስባቸው ስለሚችል ነው ብለዋል። በመጨረሻም የሚያንማር ወይም የበርማ ተቃዋሚ መሪ አውንሳን ሱቺ በሳምንቱ መጨረሻ በሚካሄደው ምርጫ ፓርቲያቸው የሚያሸንፍ ከሆነ እሳቸው ስልጣን እንዳይዙ የተጣለባቸው እገዳ ቢኖርም ይሁን ከፕሬዝደንቱ በላይ የስልጣን ቦታ እይዛለሁ ሲሉ መናገራቸው ተገልጿል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላልፈውን ስርጭት ነው። አስተናጋጆቻችሁ አሉላ ክብድና ቆንጂት ታየነን። በሰዓቱ የዓለም ዜና የጀመረው የሐሙስ ምሽት ስርጭታችን የተለያዩ ለትንታኔ የተመረጡ ዘገባዎችንና ልዩ ልዩ ቅንብሮችን ይዞ ይቀርባል። አድማጮች አሁን ወደ ዕለቱ አብይ ርዕስ እናልፋለን። የኢትዮጵያ ማህበራዊ ተጠያቂነት ምርሃ ግብር በ223 ወረዳዎች ውስጥ በሚሰጡ መሠረታዊ አገልግሎቶች ጥራት ፍትሐዊነትና ተደራሽነት ላይ ተጨባጭ ለውጦችን አስገኝቻለሁ አለ። ፕሮጀክቱ ባከናወነው ስራ ምክንያት የመንግስት የመልካም አስተዳደር ማስፈጸሚያ መሳሪያ እንደሆነም አንድ የመንግስት ባለስልጣን አስታውቀዋል። ዝርዝሩን ከመለስካቸው ዘገባ የኢትዮጵያ ማህበራዊ ተጠያቂነት መርሃ ግብር የሁለተኛውን ምዕራፍ ማጠናቀቂያ ትናንት ባካሄደው የተለያዩ ዝግጅቶች እንደተገለጸው ተገኙ ለተባሉ መልካም ተመክሮዎች እውቅና ተሰጥቷቸዋል። ላለፉት ሦስት ዓመታት መርሃ ግብሩ በሀገሪቱ 223 ወረዳዎች ሲተገበር በጤና፣ በትምህርት፣ በውሃ አቅርቦት፣ በገጠር መንገድ ዝርጋታና በግብርና ዘርፎች ለሕዝቡ የሚሰጡ አገልግሎቶች በጥራት፣ በፍትሐዊነትና በተደራሽነት አኳያ ከፍተኛ መሻሻል እንደተመዘገበ ተብራርተዋል። መርሃ ግብሩ የኢትዮጵያ መንግስት ከለጋሽ አገሮች ጋር በመተባበር የሚያካሂደው ስራ መሆኑን የገለጹት በመርሃ ግብሩ የስራ አስፈጻሚ ኤጀንሲ የክትትል ክፍል ኃላፊ አቶ ጤናው መንግስት በተለይ የማህበራዊ ተጠያቂነት መርሃ ግብር ህዝቡን ማሳተፍ ዋና ዓላማው ነው ብለዋል። ላለፉት ሶስት ዓመታትም ህዝቡ በየዘርፉ ማግኘት ይገባኛል ያለውን የአገልግሎቶች ደረጃ ለማሟላት እንዴት ተጨማሪ ወጪ እንደጠየቀም አቶ ጤናው መንግስት በማስረጃነት አሳይተዋል። እንግዲህ ላለፉት ሶስት ዓመታት ይህ ሁሉ ከተደከመ በኋላ ከ120 ሚሊዮን ብር በላይ የሚሆን ገንዘብ ከማህበረሰቡ ከመንግስት፣ እንደዚሁም ከሌሎች ለጋሽ መንግስታዊ ያልሆኑ ድርጅቶች ገንዘብ አስተዋጽኦ ተደርጎ መንግስት 54 ሚሊዮን ብር አካባቢ ከማህበረሰቡ በ ጉልበት እና በቁሳቁስ አቅርቦት ወደ ሰላሳ ስምንት ሚሊዮን ብር አካባቢ ሌላውን የቀረው እንደውም መንግስታዊ ያልሆኑ ድርጅቶች በማዋጣት የአገልግሎት አፈጣጡን በአምስቱም ዘርፎች እንዲሻሻል ተደርጓል። አቶ ጤናው ጨምረው እንዳብራሩት አስቀድሞ ይህን መርሃ ግብር በ223 ወረዳዎች ለማስፈጸም መንግስት 500 ሚሊዮን ብር መድቦ ነበረ። ይሁንና ህዝቡ ከጥራት ከተደራሽነትና ከፍትሐዊነት አኳያ የሚያነሳቸው ጥያቄዎች ተጨማሪ ስራዎችን ፈጥረዋል። ያ ደግሞ ተጨማሪ ወጪ ያስከትላል። አቶ ጤናው መንግስት ለፕሮግራሙ ማስፈጸሚያ የሚሆን ጠቅላላ የተመደበው ወደ 25 ሚሊዮን ዶላር ነው። ነገር ግን አገልግሎቱን ለማሻሻል ከ120 ሚሊዮን ብር በላይ ወጪ ተደርጓል። ከተለያዩ አካላት አንድ ላይ እንትን በማለት በተለይ መንግስት እቅዱን ህዝቡን መሰረት ያደረገ የህዝቡን ፍላጎት መሰረት ያደረገ ያስተቃቀድ ሂደት ሂዷል። ወረዳ ምክር ቤት አባላት ባሉበት ቋሚ ኮሚቴዎች ባሉበት፣ የማህበረሰብ ተወካዮች ስለሚፈልጉት ፍላጎታቸውን ቅደም ተከትል አስይዘው ጥያቄ አቅርበው ያ ተሰሚነት እንዲኖረ ተደርጎ ተጨማሪ በጀት በየ ህብረተሰቡ እንዳነሳው ጥያቄ ምላሽ እንዲገኝ እንዲሰጥ ስለተደረገ ነው። ተጨማሪ በጀት ከመንግስትም ሊመደብላቸው የቻለ ዋናው ነገር ክልል እንዳነሱት በተለያዩ አገልግሎት ዘርፎች ህዝቡ በጥራትና በብዛት የሚያገኘውን አገልግሎት ከፍ ለማድረግ ነው። ሲዘረዘር እነዚህ በውሃ በትምህርት፣ በግብርና ስራዎች፣ በገጠር መንገድ ስራ በመሳሰሉት ነው። እስቲ በዚህ በወጣው ወቅድ አኳያ ምን ያህል ተሰራ? በተለይ አሁን የወንበር ችግር ያለባቸው ትምህርት ቤቶች በበቂ ሁኔታ ወንበር እንዲሟላ ተደርጓል። የመምህራን እጥረት የነበረውን በቂ መምህራን የወረዳው መንግስት የወረዳው አስተዳደር በቂ ገንዘብ በመመደብ መምህራን እንዲቀጠሩ አድርገዋል። ጤና ላይ በቂ የሆነ የመድኃኒት ግዢ እንዲፈጸም አድርገዋል። ባለሙያዎቹንም በተመሳሳይ ሁኔታ የጤና ኤክስቴንሽን ባለሙያዎች እንዲቀጠሩ ተደርገዋል። አዋላጅ ነርሶች ቁጥራቸው እንዲጨምር ተደርገዋል። ጤና ባለሙያዎች ማደሪያ የላቸውም ተብሎ እንዳንድ ትልቅ ችግር ይነሳ ነበር። ገጠር አካባቢ ላይ የጤና ጣቢያ አለ፣ ግን ማደሪያ ስለሌላቸው ረዥም ሰዓት ይጓዛሉ። ያ ደግሞ አገልግሎቱን ጎድቶብናል ብለው ነበረ። ዛሬ አንዱ ተሸላሚው ድርጅት የጤና ባለሙያዎች ማደሪያ ሶስት ሚሊዮን ብር የማልጋ ወረዳ የሚባለው ሶስት ሚሊዮን ብር መድቦ የጤና ባለሙያዎች እዛው እንዲያድሩ አገልግሎቱን ለህብረተሰቡ ተደራሽ እንዲያደርጉ ድጋፍ ተደርጎ ያ ዛሬ እንዳንድ ጥሩ ተሞክሮ ተወስዶ ሽልማት ያገኝበት ሁኔታ አለ። የገንዘብና የኢኮኖሚ ልማት ሚኒስቴር ሚኒስትር ዴታና የማህበራዊ ተጠያቂነት መርሃ ግብር ያገር አቀፉ ኮሚቴ ሰብሳቢ ዶክተር አብርሃም ተከስተ ውጤታማ ተመክሮችና የስራ ክንውኖች እውቅና በተሰጠበት ኩነት ላይ ተገኝተው ባደረጉት ንግግር መርሃ ግብሩ በመጀመሪያውና በሁለተኛው ምዕራፍ ባከናወናቸው ተግባራት የተገኘውን ውጤት ባጭሩ ቃኝተዋል። በተለይም በመርሃ ግብሩ የተሳተፉት የመንግሥት የተለያዩ አካላት፣ መንግሥታዊ ያልሆኑ አካላትና የመርሃ ግብሩ ተጠቃሚ የሆነው ህዝብ በነበራቸው መስተጋብር ሁሉም ተጠቃሚ እንደሆኑና ከፍ ያለ ትምህርትም እንደተገኘበት ጠቁመዋል። በተለይም መርሃ ግብሩ እንደተጀመረ በመንግስት ወገን እንዴት ያለ አቀባበል እንደነበረው እና አሁን ደግሞ ያለው ምን እንደሚመስል ጠቁመዋል። ማህበራዊ ተጠያቂነት ፕሮግራም በሰራችሁት ስራ እንደምናውቀው ፕሮጀክት ከመሆን አልፎ የመንግስት የመልካም አስተዳደር ፕሮግራም አንድ አካል የመንግስት የመልካም አስተዳደር ግብ ለማሳካት በጣም ጠቃሚ የሆነ መሳሪያ ሆኖ አለ። አሁን በየደረጃው ያሉት የመስተዳደር አካላት ለማህበራዊ ተጠያቂነት ፕሮግራም ያላቸው አመለካከት ተሻሽሏል። ይህን መርሃ ግብር ከኢትዮጵያ መንግስት ጋር በመተባበር የሚተገብሩ ለጋሾች የአውሮፓ ህብረት፣ የጀርመን መንግስት፣ የአየርላንድ መንግስት፣ የዩናይትድ ኪንግደም መንግስትና የዓለም ባንክ ናቸው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምሽቱን አብይ ርዕስ ነበር ያደመጥ ነው። ለመጽሔት ክፍለ ጊዜ ወዳዘጋጀናቸው ዘገባዎች እናልፋለን። አሁን አቶ ጎሞራ ገሰሰ ከሁመራ አካባቢ አቶ ዮሴፍ ብርሃነ ደግሞ ከመንደፈራ አካባቢ በአሁን ወቅት በየአካባቢያቸው ስላለው የዘንድሮ የመኸር ሁኔታ ለአሜሪካ ድምፅ ራዲዮ የትግርኛ ክፍል ሲያስረዱ ከባድ ድርቅ እንዳለ ጠቁመዋል። በሁለቱም ሀገሮች አካባቢዎች ከመንግስት የቀረበ ረድኤት እንደሌለ ነው ሁለቱም የገለጹት። አዳነች ፍስሀዬ ዘገባውን ታቀርባለች። አቶ ጎመራ በሑመራ አካባቢ ስላለው የምህር ሁኔታ ሲያስረዱ ደከም ያለ ነው ብለዋል። አባና ድም ዘለት መራ ዘሎት ሁነታት መንግስቱን ይፈልጦ በተደጋጋሚ ሪፖርት እኛ አካባቢ ደከም ያለ አዝመራ ነው ያለው በተደጋጋሚ የተዘገበበት ነገር ስለሆነ ደግሞ መንግስትም የሚያውቀው ነገር ነው። ከአደብ አንስቶ እስክራውያንና በረህት ብዙ ሕዝብ ችግር ላይ ወድቋል። እስካሁን ባለ ሁኔታ የተሰጠ እርዳታ የለም። ምንም አይነት ዝናብ ስላልተገኘ ድርቅ ሰፍኗል። እንስሳትም ወደ መቸገር ገደማ ናቸው። ሰዎችም አልፎ አልፎ መሰደድ ጀምረዋል። ሑመር አካባቢ በአብዛኛው የሚዘራው ሰሊጥና ማሽላ ሲሆን የሰሊጡ ዘር በአብዛኛው በድርቅ ተቃጥሏል። ማሽላውም እንደዚሁ ብለዋል አቶ ጎመራ። ህዝቡም በየስብሰባው የሚናገረው ነገር ነው። ነገር ግን እስካሁን ባለው ጊዜ የተገኘ ምላሽ የለም ሲሉም አቶ ጎመራ አክለውበታል። በወሬ እንደሚሰማው ግን ሑመራ ራሱን የቻለ አካባቢ ነው የሚል አመለካከት እንዳለ አቶ ጎመራ ገልጸዋል። ከምዝውረ ግን ኣብ ሑመራ ከባቢ ስርዳእታዊ ንህብን ዓርስቢ ካዕለ እዩ እንደምንም ኢሉ ተፃውረ በወሬ እንደምንሰማው ከሆነ ሁመራ ራሱን የቻለ በመሆኑና እንደምንም ሊወጡት ስለሚችሉ እርዳታ አንሰጥም የሚል እምነት እንዳለ እየተናፈሰ ነው። ይህ አዲስ የሰማነው ወሬ ነው። እኛ ግን እርዳታ ይቀርብ ይሆናል የሚል ተስፋ አለን። እስካሁን ባለው ጊዜ ግን የተገኘ ነገር የለም። እውነቱን ለመናገር ጾሙን የሚያድርና ስደት የጀመረ ሰው አለ ለማለት ይቻላል። ሕዝቡ ከአካባቢው ሳይፈናቀል ባለበት እንረዳዋለን ተብሏል። እዚህ አካባቢ ግን እስካሁን ባለው ጊዜ የረድኤት እንቅስቃሴ አልታየም። ኤርትራ ውስጥ መንደፈር አካባቢ ያሉት አቶ ዮሴፍ ብርሃነ በበኩላቸው ሐምሌ ወር መጨረሻ ላይ ዝናብ ተገኝቶ ነበር፣ ግን አልቀጠለም ብለዋል። ሐምሌ ወር ማብቂያ ላይ ዝናብ መጥቶ ነበር፣ ነገር ግን አልቀጠለም። ጤፍና ማሽላን የመሳሰሉትን ነው የምንዘራው። አብዛኛው ሳያድግ ስለጠፋ እንስሶች እንዲግጡት ተደርጓል። ይህም ሲባል ከቦታ ቦታ ይለያያል። በአንዳንድ ቦታዎች ትንሽ መኸር ያስገቡ ይኖራሉ። በአብዛኛው ግን ከብት ተለቆበታል። በመንደፈር አካባቢ ስላለው ችግር የገለጹት አቶ ዮሴፍ ለችግሩ የተገኘ እርዳታ እንዳለ ለቀረበው ጥያቄ ሲመልሱ በተስፋ መኖር ብቻ ነው ብለዋል። በአካባቢው እንዲህ አይነት ችግር ቢፈጠር ተብሎ መንግሥት የሰራቸው የውሃ ማቆሪያዎች ስላሉ እነርሱን ለእርሻ የተጠቀመ ሰው ደህና ሊሆን ይችላል። እንደዛ ያላደረጉት ሰዎች ግን እግዚአብሔር የሚሰጠውን በተስፋ መጠበቅ ብቻ ነው የሚሆነው። መንግሥትም ቢሆን የአጋጣሚ ጉዳይ ስለሆነ ምንም ሊያደርግ አይችልም። እንደሚገባኝ ሊያደርገው የሚችለው የውሃ ማቆሪያዎችን ማቅረብ ነው። ስለሆነም እስካሁን ባለው ጊዜ በመንግሥት በኩል የሰማነው ነገር የለም። ከድርቅ ሁኔታው ጋር በተያያዘ የቁም እንስሳት ዋጋ እጅግ እንደወረደ አቶ ዮሴፍ ብርሃነ ሲናገሩ የሚገዛ የለም ብለዋል። 30 ና 40 ሺ ናቅፋ ይሸጡ የነበሩት ከብቶች አሁን ዋጋው ወደ 10 ና 15 ሺ እንደወረደ አቶ ዮሴፍ ጠቁመዋል። ሑመር አካባቢ ያሉት አቶ ጎመራ ገሰሰም እንደዚሁ ከብት የሚገዛ ሰው የለም ብለዋል። እዚህ አካባቢ ያሉት ከብቶች ከኤርትራ ባርካ ከብት ጋር የተያያዙ ብዙ የሚታለቡ ከብቶች በመሆናቸው ውድና ተፈላጊ ነበሩ። ሰሊጥም ቢሆን የሚገዛ ነገር ስለሌለ የአካባቢው ምርት ገበያ ራሱ እንደተዘጋ አቶ ጎመራ አስገንዝበዋል። ትልቁ ችግር ሱዳን ውስጥም ድርቅ ስላለ የት እንደሚኬድም ግራ ይገባል ሲሉም አቶ ጎመራ አስረድተዋል። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። እስከ ምሽቱ አራት ሰዓት ይቀጥላል ስርጭታችን። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 1ት ከተቀበል ናቸው። ከእናንተ አስተያየቶች ጥቂቱን እንስማ። ሰላም፣ የቪኦኤ ጋዜጠኞች እንደምናላችሁ መላከ መንክራት መምህር ግርማ ወንድሙ ከታሰሩ ወደ ሳምንት አልፏቸዋል። የእናንተ ጣቢያ ግን ስለእሳቸው ምንም ነገር ያለው ነገር የለም። ለምን እንደሆነ እንጃ። ጋዜጠኞችና የፖለቲከኛ ሰዎች ሲታሰሩ እንደምታቀርቡት ሁሉ ለእነኚህ አባትም የደረሰባቸውን ችግር ብታቀርቡ መልካም ነበረ። ከዚህ በፊት በቤተ ክርስቲያን ጉዳይ ችግር ሲመጣ አባቶች ችግር ሲደርስባቸው ጋዜጠኛ አዲሱ አበበ እየተከታተለ ያቀርብ ነበር። አሁን ግን ጭጭ ብሏል። እባካችሁ አሁንም ፍቃደኛ ከሆናችሁ ስለ ቅዱስ አባታችን መላከ መንክራት መመግርመውን ደግሞ የደረሰባቸውን ችግር፣ በምን ምክንያት እንደታሰሩ እና አሁንም ያሉበትን ሁኔታ፣ ወደፊትም የሚደረሰባቸውን ችግር ተከታትላችሁ ለህዝብ ብታቀርቡና ብንሰማው ጥሩ ነው። እናመሰግናለን። ለባካችሁ ፈቃደኛ ከሆናችሁ ስለ ሳችሁ አቅርቡ ባካችሁ። እናመሰግናለሁ። አሎ፣ ጥናት ልኝ ቢዎች እንደምናችሁ፣ ስሜ መስፍን ይባላለሁ ከዚህ ከአሜሪካ ነው ደውለው። በዛሬው ቀን ያቀረበው ሰለሞን ዲሞክራሲ በሚል ፕሮግራሙ ላይ በኤርትራ እና በኢትዮጵያ ግንኙነት ዙሪያ የሚለው ስብሰባ በተመለከተ ነበር ያቀረበው። በጣም የሚገርመው ሻቢያ በአሁን ሰዓት የኦጋዴን ነጻ አውጪ ኦሮሚያ ነጻ አውጪ፣ የቤንሻንጉል ነጻ አውጪ፣ የሲዳሞ ነጻ አውጪ እያለ በጎን እያስታጠቀ ነው። እነዚህ ምሁራን የተባሉ ሰዎች ስብሰባ ሲያካሂዱ እዛ ወይም የኤርትራና ኢትዮጵያን ችግር እንፈታለን ለዘላቄታ ሰላም ይበጃ ብሎ ሲያስቡ ይሄ እንዴት ጠፋቸው? እንዲያው ስልጣን ማግኛ መንገድ ነው ወይስ ምንድን ነው? አንደኛ ይሄንን ዝግጅት ያዘጋጁት ኢሳት ነው። ኢሳት ደግሞ ማለት ደግሞ በአሁኑ ሰዓት ከኤርትራ መንግስት ወይም ከሻቢያ ጋር ቀጥተኛ ግንኙነት ቀጥተኛ ትእዛዝ የሚሰጠው የሬዲዮ ጣቢያ ነው እና በምንም መንገድ በምንም መንገድ ሚዛናዊ ሊሆን አይችልም። ሚዛናዊ እንዲሆን ሁሌ የምታጠሩት ነገር በሙሉ ሚዛናዊ የሚሆን ፕሮግራም በብዙ ዝግጅቶች ታቀርባላችሁ። በዚህ ዝግጅት ግን ሚዛናዊ እንዲሆን ሌላ በመንግስት በኩል ገለልተኛ የሆነ ሰው እንዳያቅርባቸው ይታወያዩልን የበለጠ ጥሩ ነው። አመሰግናል ግ አስተያየት የላካችሁልን አድማጮቻችንን እጅጉን አድርገን እናመሰግናለን። ሌሎቻችሁም እንደዚሁ ላኩልን። ቁጥሩን ላስታውሱ 02205 9942 የውስጥ መስመር 14 ነው። ላኩልን። ብርሃን ኃይሉ ሙዚቃ ጋብዙ ብላ ጀምራዋለች አሉና፣ አንተ ነህ የመረጥከው ብዬ እጠረጥራለሁ። ይሄ ሙዚቃ በሁለት ድምፃውያን ስም እያሳሳተ ይገባ ነበረ። ህብስት ጥሩነስ ስትታሰብ የምትሰሚያት ሌላ ወጣት ትግስት ትሰማለች እና የትኛዋ እንደሆነች መለየት ፈልጌ ነበር አሁን እንዳይመስለኝ ማን ሆና ተገኘ ትግስት ሆና ተገኝታለች ለሁሉም እንስማ ግሩም ዜማ ማንኛውም ብትሆን ግሩም ዜማ ነው Jal kom te malas tar tausha gye hilzila davate ko yina lande says ግሩም ግብዣ ነው። ተገልጥልሻት ያንጎራጎርሽ ነበር አለ። እኔ በዚህ ድምጽ አንድ ቀን ማይኩን ከፍትና አብረሽት አንጎራጉሪ ለአድማጭ መጋበዝ አለብኝ። አድማጮች አያምንሆም ማሰማት ብቻ ነው ግድ ያለብኝ። በሌላ ተወዳጅ ድምፃዊ፣ ህብስት ጥሩነስም የስቱዲያችን የሙዚቃ ማስቀመጫ ይጻፍ እንጂ የትዕግስት ፋንታሁን ነው እንዳል ነው ተረታው። ሸግዬ ግሩም ዜማ ነው እንዳልሹ፣ አድማጮችም ዘና እንዳሉ እንደተደሰቱ ተስፋ እናደርጋለን። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን አሁን ከምሽቱ ሶስት ሰዓት ከ31 ያመለክታል። ርዕሰሬዎቹን ባጫጭሩ በምርጫው ዙሪያ የተነሱ ጭቅጭቆች እንደቀጠሉ ናቸው። ይሁን እንጂ አዲሱ የታንዛኒያ ፕሬዝደንት ጃን ማጉፉሊ በዛሬው ዕለት ቃለ መሀላቸውን ፈጽመዋል። እሳቸውና ምክትል ፕሬዝደንታቸው ሳሚያ ሱሉሁ ሀሰን ዋና ከተማዋ ዳሬሰላም በሚገኘው ኡሁሩ ስቴዲየም ነው ቃለ መሀላቸውን ያደረጉት። ፕሬዚደንቱ ባሰሙት አጭር ንግግር በምረጡኝ ዘመቻቸው ወቅት የገቡትን ቃል ተግባራዊ ለማድረግ በርትተው እንደሚሰሩ ቃል ገብተዋል። በዓለም ላይ ከሰፈነው የስደተኞች ቀውስ የተነሳ የዩናይትድ ስቴትስ መንግስት ባለፈው አመት ብቻ 800 ሚሊዮን ዶላር በሰብአዊ እርዳታ መስጠቱን በውጭ ጉዳይ መስሪያ ቤት በአሜሪካ የውጭ ጉዳይ መስሪያ ቤት የስደተኞች ክፍል ምክትል ኃላፊ የሆኑት ካትሪን ዋይነር አስታውቀዋል። ተጨማሪ ወጪ የዩናይትድ ስቴትስ ምክር ቤት ተጨማሪ ወጪ ከመደበም ሰብአዊ እርዳታው ከፍ እንደሚል ነው ባለስልጣኗ የተናገሩት። ባለፈው ሳምንት ግብጿ ሲናይ ባህረ ገብ ላይ ወድቆ በውስጡ የነበሩት 224ቱም ሰዎች ያለቁበት የሩሲያው አውሮፕላን የወደቀው በውስጡ የነበረ ቦምብ ፈንድቶ ሊሆን ይችላል ብዬ አምናለሁ አሉ የብሪታንያው ጠቅላይ ሚኒስትር ዴቪድ ካምረን። ሚስተር ካምረን ዛሬ በለንደን የግብፁን ፕሬዚደንት አብደልፋታ ኤልሲሲን ከማነጋገራቸው አስቀድመው በሰጡት ቃል አውሮፕላኑ የወደቀበት ምክንያት ገና በኤክስፐርቶች አለመረጋገጡን ሳያመለክቱ አላለፉም። የግብፅና የሩሲያ ባለስልጣናት ግን አውሮፕላኑ የወደቀው በቦምብ ምክንያት ነው ለሚል ድምዳሜ የሚያበቃ ማስረጃ የለም በሚለው አቋማቸው እየገፉ ናቸው። የሚያንማር ወይም የበርማ ተቃዋሚ መሪ አውንሳን ሱቺ በሳምንቱ መጨረሻ በሚካሄደው ምርጫ ፓርቲያቸው የሚያሸንፍ ከሆነ እሳቸው ስልጣን እንዲያይዙ የተጣለባቸው እገዳ ቢኖርም ከፕሬዝደንቱ በላይ የሆነ ስልጣን ይኖረኛል ሲሉ ተናገሩ። ትናንትና ሐሙስ ማለዳ ባደረጉት ጋዜጣዊ ጉባኤ እቅዳቸውን ሰፋ አድርገው አላብራሩትም። የፕሬዝደንቱ የበላይ ነው የምሆነው፣ አለቀ፣ መልእክቱ ይኸው ነው ብቻ ሲሉ ነው የተናገሩት። አሉላ፣ ወደሚቀጥለው እንለፍ። መልካም አድማጮች የተከታተላችሁት የሰዓቱን ርዕሰ ወሬዎች ነው። አሁን ቀደም ብለን በመጀመሪያው አጋማሽ ልናቀርበው የነበረ አንድ ዜና ዘገባ ደርሶናል። ቦትስዋና ለአስር የኤርትራ ተጫዋቾች የሰጠችውን የጥገኝነት ፍቃድ አልቀለበሰችም ይላል። በዓለም እግር ኳስ ዋንጫ ማጣሪያ ግጥሚያ መሳተፍ በቅርቡ ወደ ቦትስዋና ለሄዱት አስር የኤርትራ ብሔራዊ የእግር ኳስ ተጫዋቾች የጠየቁት የፖለቲካ ጥገኝነት በቦትስዋና መንግስት ተፈቅዶላቸው እንደነበር ይታወሳል። ስፖርተኞቹ ጥቅምት ሁለት ቀን 2008 ዓ ም ከቦትስዋና ቡድን ጋር ከተጫወቱ በኋላ ነው ወደ ሀገራቸው በሚወስዳቸው አውሮፕላን አንሳፈርም በማለት እዚያው ጥገኝነት የጠየቁት። ሳሌም ሰለሞን ቦትስዋናዊውን ጠበቃቸውን ዲክ ቤድፎርድን፣ እና ሁለት የኤርትራውያን የመብት ተሟጋቾች እያሱ አንደ ማርያም ሀብተ ማርያም እና ዶክተር አዳነ ገሮ መስቀልን አነጋግራለች። ኤርትራ ኤርትራውያኑ በደቡብ አፍሪካ የሚገኘውን የኤርትራ የዲሞክራሲና የሰብአዊ መብት ተንቀሳቃሽ ድርጅት ወክለው በደቡብ አፍሪካና በቦትስዋና ሆነው ለተጫዋቾቹ ይሟገቱላቸዋል ትላለች ሳሌም። ወደ አጠናቀረችው ዘገባ እንለፍ። በዓለም እግር ኳስ ዋንጫ ማጣሪያ ለመሳተፍ ወደ ቦትስዋና በቅርብ ለሄዱት አስር የኤርትራ ብሔራዊ የእግር ኳስ ተጫዋቾች የፖለቲካ ጥገኝነት የቦትስዋና መንግስት ፈቅዶላቸው እንደነበር ይታወሳል። ስፖርተኞቹ ጥቅምት ሁለት ቀን 2008 ዓ ም ከቦትስዋና ቡድን ጋር ከተጫወቱ በኋላ ነው ወደ አገራቸው በሚወስዳቸው አውሮፕላን ላይ አንሳፈርም በማለት በቦትስዋና ጥገኝነት የጠየቁት። ትናንትና የቦትስዋና ጋዜጣ መንግስቱ ሀሳቡን ቀይሯል በማለት ዘግቦ ነበር። ነገር ግን ዘገባው የተዛባ እንደሆነ በደቡብ አፍሪቃ የሚገኘው የኤርትራውያን ዲሞክራሲ ና ሰብአዊ መብት እንቅስቃሴ ኢኤምዲኤችአር ድርጅት ወክለው በደቡብ አፍሪካ ውስጥ የሚኖሩ ኤርትራውያኑ ተሟጋች እያሱ አንደ ማርያም ሀብተ ማርያም ገልጸዋል። ከደቡብ አፍሪካ የአፍሪካ ሪቪው ጋዜጠኛው ጋር በተደረገው ቃለ ምልልስ ላይ የተዛባ መረጃ እንዴት ሊተላለፍ እንደቻለም ሲገልጹ እንዲህ ብለዋል። ልኩ ከሆኑ ክእሉ መንግስት የሆነ መጀመሪያ ክቅር ዞም ሀገር ኑ ግን ሀሳቡን ዝቀየረ ሌላ ብዛዕባ ናይ መጀመሪያ ኩነታት ዛሬ ሜረ ማለት እኔ መጀመሪያ ላይ የነበረውን የጥገኝነት ጉዳይ የቦትስዋና መንግሥት እንዴት እንደሚከታተለው ነበር ያካፈልኩት። ጋዜጠኛው ግን መጀመሪያ ሲያነጋግረኝ በቅርብ እየተከታተልኩ የነበርኩ መስሎት ነው። የመግባባት ችግር ነበር። ነገሩ ግራ ከተጋባ እኔም በበኩሌ ጉድለት ካለኝ በዚህ አጋጣሚ ይቅርታ ለመጠየቅ እፈልጋለሁ። ቦትስዋናዊ የሰብአዊ መብት ጠበቃ ዲክ ቤፎርድ ጉዳዩ መምታታትና መወዛገብ የጀመረው ለመጀመሪያ ጊዜ እንዳልሆነ ከገለጹ እና ካስታወቁ በኋላ ስለ ጉዳዩ አስመልክተው እንዲህ ብለዋል። ዋን ጥገኝነት አመልካቾቹን መጀመሪያ የወሰዷቸው ወደ እስር ቤት ነበር። እስር ቤቱ በከፍተኛ የኤሌክትሪክ ሽቦ የታጠረ፣ ወንጀለኞች የሚጠበቁበት ስፍራ ነው። 24 ሰዓት ሙሉ በካሜራ ይጠበቃል። አሁን ያሉበት ዱኩይ የስደተኞች ካምፕ ግን እንደ ሰፈራ ያለ ቦታ ነው። ያም ሆኖ ጥበቃ አይደረግበትም ማለት አይደለም። በመቀጠልም የኤርትራውያኑ ጉዳይ ወደ ሶስተኛ ሀገር ለማሸጋገርና ጥበቃ እንዲደረግላቸው ጥረት ላይ እንዳሉ ጠበቃው አስረድተዋል። የቦትስዋና መንግስት የፍትህ፣ የመከላከያና የጸጥታ ጥበቃ ሚኒስትሩ የጥገኝነት ማመልከቻቸው እንዳልተቀለበሰ በመገናኛ ብዙሀን አረጋግጠዋል። በቦትስዋና የሚኖሩ ዶክተር አዳነ ገብረ መስቀል በበኩላቸው ለተጫዋቾቹ እየተሟገቱ ይገኛሉ። ስለ ጉዳዩ አስመልክተው እንዲህ ብለዋል። በድሕሪኡ ግን እቲ ሚኒስተር የቦትስዋና መንግስት የፍትህ የመከላከያና የጸጥታ ጥበቃ ሚኒስትሩ በቴሌቪዥን በሰጡት መግለጫ መሰረት ይህንኑ ማለትም የኤርትራውያኑ የጥገኝነት ማመልከቻ በቦትስዋና መንግስት ውድቅ አለመደረጉን ገልጸዋል። ወደ ሦስተኛ አገር ለማዘዋወር እንደሚጥሩም ተናግረዋል። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን። የሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎቹና በቆየት ብሎ በደረሰን ዘገባ ጀምረናል። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ይሆናል የምናልፈው ባህልና ማህበረሰብ የባህልና ማህበረሰብ ዝግጅት አዘጋጅና አቅራቢ አሉላ ከበደ፣ አጠገቤ በመሆንህ እንዴት ነው ማስተዋውቀው ብዬ አልቸገረም። ባለፈው ሳምንት የተጀመረው ከወገኔ ኢትዮጵያ ፕሮግራም የቀጠለ ነው ያለህ፣ እንደምረዳው ከዚያ ቀጥለ ታስተዋውቅልን። ቆንጅታ አመሰግናለሁ እንደ ጠቀሹው ወገኔ ኢትዮጵያ የተባለውን የኢትዮጵያውያን ማህበረሰብ ድርጅት ነው። በዚህ በዩናይት ስቴትስ የሚገኝ አስራ አምስት ዓመታት ጉዞውን እና እንዲሁም የወደፊት አቅጣጫውን ለሚሰራቸውም ስራዎች የማጎልበቻ የሚሆን የራት ምሽት አዘጋጅተው ነበረ በቅርቡ። በዛ ምሽት ላይ ተገኝቼ እንደ ተከታተልኩት ችግሩም ብዙዎች የተገኙበትና ና ያን የሚያንቀሳቅሱትን በኢትዮጵያ ውስጥ ሌሎችን ለመርዳት የሚያደርጉትን ስራ የሚደግፉ ሰዎች የተገኙበት በጣም ደማቅ ዝግጅት ነው። ወጣቶች እዚህ ያደጉ እዚህ የተወለዱም ጭምር በስፋት በንቃት የሚሳተፉበት ዝግጅት መሆኑን ተመልክቻለሁ። እነሱን ያሳተፈ ሰፊ ውይይት አቆይተናል። ታዲያ ላ ከወዲሁ ስለ ድርጅታቸው ምንነት ጭምር ወገን የኢትዮጵያ ማነው? ይህ የአስራ አምስት ዓመታት የተጓዘ ድርጅት ምን አይነት ስራዎችን ስ እስካሁኑ አከናወነ በሚለው ላይ ከወገን የኢትዮጵያ ፕሬዚዳንት ወይዘሮ ኒኒ ለገሰ ጋር የጀመር ነው አጠር ያለ ምጥን ያለ ወግ ነው። ሁለተኛ ክፍል ዛሬ የሚቀርበው ባለፈው ሳምንት በመንደር ድረግ ያነሳ ነውን አንድ ጥያቄ መለስ ብለን በማስታወስ እንጀምራለን። ይሄ ምናልባትም በተለየ ስሜት እንዲያዩት የሚጋብዝ ይመስለኛል። ብዙ ጊዜ አገር ለመርዳት ጊዜ፣ ጉልበት፣ ገንዘብ የሚወጣበት ቶሎ የሚታየው ለዚያ ለረዱት ወገን የሚችሉትን ነገር ማድረግ ነው። ና መርዳት የሚለውን ከእርካታውም ጋር ያያዝ በሌላ መንገድ እንዴት ነው ራሳችንንም የረዳንበት የሚሉትን የሚገልጹት ይህንን የምገልጸው እራሳችንን የምንረዳው ብዙ ጊዜ ሁላችንም እንላለን አገራችንን እንወዳለን። ግን በብዛት የወገኔን አላማ የሚመሩት ቦርድ ሜምበሮችም ሆኑ ምንም በጣም በወጣት ዘመናችን ኢትዮጵያን ለቀን ይወጣነን እና የሀገር ፍቅር አለን ብንልም ለብዙዎቻችን የሀገር ፍቅር፣ የሕዝብ ፍቅር፣ የወገናችን ፍቅር ነው ያለን። ከኔ ጀምሮ ሀገሬን ብዙ አላቆሙ ውጣ ውረዱን ያማረውን፣ ያላማረውን ላሊበላን እንኳን ጎብኝች ማቅ ዜጋ አይደለሁም። ስለሀገሬ እኛን የሚደነቁ አካባቢዎች ተዘዋውሮ የማየት እድል አላገኘሁም ነው የሚሉኝ። አላገኘሁም ለወጣው ግን ፍቅሩ አለኝ። ብዙ ሰው ስለ ሀገር ፍቅር ሲጠይቀኝ የማንነቴን የምገልጸው በወገኔ ስለሆነ የወገኔ ፍቅር አለኝ። ለብዙዎቻችን ማሰሪያ የሆነን ያን የወገን ፍቅር እንዴት አድርገን ነው ልናዳብረው የምንችለው? እንደ ልባችን ሄደን ሀገራችን ባንጎበኝም የእኛ ደግሞ ልጆች የተወለድንባትን የእኛ እናት አባቶቻችን ያከብሯትን ሀገር እንዴት ነው የምናስተዋውቃቸው? ኢትዮጵያን እንዲሁ በማፕ ብቻ የሚያውቋትን እንዳይሆኑ። ስለዚህ ዋናው ስራችን ብዬ ከዚህ ከአገር ከሀገር ከወገናችን ፍቅር ሌላ ምንድን ነው? የእኛ ልጆች ደግሞ የእኛ እናት አባቶች ለተወሰቡላት ሀገር እኛም ደግሞ የእናት አባቴ ሀገር ብለን የምናከብራትን ሀገር እንዲወዱልን፣ እንዲያከብሩልን ኢትዮጵያን ማስተዋወቅ እና የወገን ወጣቶች ማህበር ያደረገው ምንድን ነው ከልጅነት ጀምሮ ልጆቹ የኢትዮጵያ ጉዳይ ላይ ያቅማቸውን ብስኩትም ምንም በእጃቸው እየሰሩ በየቦታው እየሄዱ ኢትዮጵያ እንዲህ እንዲህ አይነት ጉዳይ አለ፣ ወገኔ፣ ለኢትዮጵያ የሚገኙ የተቸገሩ ሰዎች ይህን ያደርጋሉ ሲል ከልጅነት ጀምሮ አይምሯቸው ላይ የቀረጸው ምንድን ነው? ቀስ እያሉ እንዲሳቡልን፣ እንዲያስቡላት በጥረታቸው በድካማቸው ትንሽ አ የሰበሰቧት ገንዘብ ደግሞ ስትላክ የሰው ሕይወት መቀየሩን ሲያዩ ደግሞ ያደጉ ሲሄዱ ሰፋ ያለ ኢትዮጵያ ላይ አስተሳሰባቸው የጠነከረ እንዲሆን ያደርጋል። አስበነውም ባይሆን ሂደቱ ወደዛ ነው ያሳየንና እነዚህ በአምስት አመት በስድስት አመት እድሜያቸው የጀመሩት ልጆቻችን አሁን ሀያ አመት አስራ ስምንት አመት አስራ ሰባት ደርሰው የኢትዮጵያ ጉዳይ ላይ ተቆርቋሪ ናቸው አሜሪካኖች ስለሆኑ ደግሞ ከእግዚአብሔር ጋር የተሻለ ቦታ ወደፊት በሚያገኙ ጊዜ እድሉ ተመቻችቶላቸው የሀገር መሪ የሚሆኑ በስራቸውም የተሻለ እድል ሲያገኙ የእኛን የምንወዳትን ሀገር እናት አባቶቻችን የለፉላትን ሀገር ዜጋችን ማንነታችን ምንጫችን የሆነው ነገር እንዲያስቡልን የምናደርገው ጉዳይ ትልቅ ቦታ አለው ብዬ አስባለሁ። መልካም ከትውልድ ሀገራቸው ጋር የሚቆራኙበት ለእድሜ ልካቸው የሚተሳሰሩበትን መሰረት አኑረናል እያሉኝ ነው የሚያግባባ ይመስለኛል። በመድረኩ የተመለከትኳቸው ወጣቶች በንግግራቸውም በስራ ተሳትፏቸውም ያመላከቱት ይህንኑ ነው። ወይዘሮ ኒኒ እንግዲህ ስለ ድርጅታችሁ ክንዋኔ እናውራ እንጂ ከዚህ ቀደም ድርጅታችሁን የማያውቅ አንድ አድማጭ ጊዜ ውይይታችን የሚከታተል ወገኔ ማን ነው የሚለውን ጥያቄ ማንሳቱ አይቀርምና፣ ወገኔ ማን ባጭሩ፣ የዛሬ አስራ አምስት ዓመት ሲቋቋምስ ምን መሰረቶችን ይዞ ተነሳ? ወገኔ በቃ ልባቸው በተነካ ኢትዮጵያኖች ከኢትዮጵያ በልጅነት እድሜያቸው የወጡ ጓደኛ ማሞት የመሰረቱት ነው። እሱም ምንድን ነው ሁልጊዜ ልባችን ውስጥ አለ። በእኛ እዚህ ጊዜ በስደት ብዙዎቻችን ይወተናል ያንን ከወጣን በኋላ ግን ልባችን ሁሌ ኢትዮጵያ ነው ያለው። የተሻለ ህይወት እዚህ ሲገጥመን ደግሞ ከመጣንበት አገር ውስጥ የነበረውን ችግር ከመንፈሳችን ልናጠፋው ልንሰርዘው የምንችለው ነገር ስላይደለም፣ እኛ ህይወታችን ትንሽ ከፍ ካለ ለምን ደግሞ አንድ ወገንን አንረዳም በሚል የተመሰረተ ነው። ተነጋግረን የተለያየ የችግሩ መጠን ብዙም ቢሆን እኛ ደግሞ የመጣልን አስተሳሰብ ምንድን ነው? ድህነት መሰበር የሚችልበት መንገድ ምንድን ነው? የልጆች እናት አባት አልባነት አለ። ለመጥፎ ነገሮች ህይወት የሚዳርጉ የተለያዩ ጉዳዮች አሉ። ግን የተለያዩ ድርጅት ውስጥ ሲገባ፣ ድርጅት ውስጥ የሚደረገው ስብስብ የአንድን ሰው ህልውና ወይንም የቤተሰብ መዋቅር አያጠናክርም። እኛ ግን ወገኔ ለየት አድርገ ነው እነዚህ የሚከሰቱ ህይወት ላይ ለችግር የሚያጋልጡ ነገሮችን ከማጋለጡ በፊት እንዴት ልንደርስላቸው እንችላለን? በሚለው አላማ የመጣልን ሀሳብ ምንድን ነው? እያንዳንዱን ቤተሰብ ዝቅተኛ ህይወት ውስጥ ኑሮ ኑሮን ማሸነፍ ያቃተውን መደገፍ፣ መሰብሰብ ወደ ጎዳና ተደራዳሪነት ከመጋለጣቸው በፊት ቤት ኪራይ አቅማተው ወይንም ደግሞ በሽታ ይዟቸው ቤት ውስጥ ቤተሰቡ ከመበተኑ በፊት ደራሽ እንድንሆንላቸው የቤተሰብ ማወቅራቸውን ብናጠናክር ልጆቻቸውን ደግሞ አንዳንድ መጥፎ ጸባይ ውስጥ አስወግደው ወደ ትምህርት እንዲያመሩ በገንዘብ ኃይል ከረዳ ናቸው። አንዳንድ ህይወትን ሸክም ካቃለንላቸው ልጆቹ የተሻለ ትምህርት አግኝተው ወላጆቻቸውም የተሻለ ስልጥና አግኝተው ራሳቸውን የመርዳት ሁኔታ ውስጥ መቻቹና ልጆቹ ደግሞ በትምህርታቸው እየገፉ ሲሄዱ የመንግስት ትምህርት ቤት ብዙ ጠንካራ ትምህርት የማይሰጣቸው ከሆነ ደግሞ የተሻለ ትምህርት እንዲያገኙ የፕራይቬት ትምህርት ቤቶች ውስጥ ስፖንሰር እያደረግናቸው ትምህርታቸውን በጥሩ ሁኔታ ጨርሰው ማትሪክን በጥሩ ውጤት እንዲያልፉልን ነው የምናመቻቻለን። ማትሪክን ሲያልፉ ደግሞ ያው መንግስት የነጻ ትምህርት ስለሚያበረክትላቸው የዩኒቨርሲቲ እድል ይከፍትላቸዋል። ከምናቅፋቸው ቤተሰቦች ውስጥ በተቻለ የዩኒቨርሲቲ ተማሪ ለማፍራት ነው ለማፍራት ነው። ቤተሰብን መሰረት ከማጠናከር ልጆች ለከፍተኛ ትምህርት የሚበቁበትን ሁኔታ እስከማመቻቸት የምሰሯቸውን ያደረጋችኋቸውንና ከመነሻው ይዛቸው የተነሳችኋቸውን ትልሞች ነው ያስረዱን ወይዘሮ ወይዘሮኒኒ። በዚህ አስራ አምስት አመታት ጉዞ ውስጥ የሰራችኋቸውን ስራዎች እንደው ጠቅልል አድርገው ለማየት እንዲያስችለን በአሀዝ ይሄን ሀል ቤተሰብ ይሄን ሀል ወጣቶች ይሄን ሀል ታዳጊዎች በዚህ መልኩ ተረድተዋል። እንደው በአጭሩ ሊነግሩን የሚችሉት ነገር አለ በአሀዝ ሊገለጥ የሚችለው? በአስራ አምስት አመት ጉዟችን ልጆቹ ቦታ ቦታ ያስያዝ ናቸው፣ ወደ ሰላሳ አምስት ይሆናሉ። ዩኒቨርስቲ የገቡልን ከሀያ በላይ ናቸው። ህጻናቶች ደግሞ አሉን የቤተሰብ ህይወታቸው በተለያየ ምክንያት ተመሳቅሎ አዳሪ ያስገባናቸዋል። የተለያዩ ደግሞ የሙያ ትምህርት ውስጥ ይገቡልናሉ። በእያንዳንዱ ቤተሰብ ውስጥ ሶስት ልጅ፣ አራት ልጅ፣ ሰባት ልጅ፣ ስምንት፣ ዘጠኝ ልጅም ስላለ በርካታ ናቸው የልጆቹ መጠን። አንዳንዶቹ ቤተሰቦች እናትና አባት ያላቸዋሉ። አንዳንዱ ቤተሰቦች ደግሞ ሀረጋውያንን ያጠቃልላሉ። ጡረተኛ አያቶች ችግረኛ ቤተሰብ ውስጥ መረዳት ስላለባቸው ቤተሰቡን ስናቅፍ ሀረጋውያኑ አብረን ነው የምናቅፈው እና የተወሰኑት ደግሞ በተለያዩ አመታት ከድርጅቱ አቀፋ ውስጥ ወጥተዋል። ራሳቸውን ችለው ማለት በሱ መልክ ግሩም ነው። ወይዘሮንን የለገሰ የድርጅታችሁን የወደፊት ውጥን ጨምሮ መቶ በመቶ የምታገኙትን ገንዘብ በምን መልኩ ለስራ እንደምታውሉ ምክንያቱም መቶ በመቶ የሚገኘውም በሙሉ ለታሰበበት አላማ ማዋል የበጎ አድራጎት ስራ ላይ የተሰማሩ ድርጅቶችም የሚችሉት አይደለምና እንዴት እንደተሳካላችሁ ጨምሮ እነኛን ወጣቶች የነገዎቹንም ይሄን ኃላፊነት ተጋሪዎች ጭምር አሳትፈን ሰፋ ባለ ውይይት እንደምን እንድናገኘው ተስፋ አድርጋለሁ። የወገኔ የኢትዮጵያውያን ማህበር ፕሬዚዳንት ወዘሮን ይለገሰ ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ። መልካም ቀን። ክቡራትና ክቡራን አድማጮቻችን ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን አንድ ልዩ ዝግጅት አለን። የማህፀንና የፅንስ ሐኪም የሆኑት ዶክተር አማኑኤል ገሰሰው የኢትዮጵያ መንግስት የሚሰጠውን የላቀ የሽልማት ደረጃ አገኙ። ልዩ የህይወት ዘመን ሽልማትና በጤናው ዘርፍ የሙያ ስነ ምግባር አምባሳደርነት ክብርን የተሰጣቸው ዶክተር አማኑኤልን ግርማይ ገብሩ አነጋግሯቸዋል። ሽልማቱና ክብሩ ለርሶ ምን ትርጉም ይሰጦታል? የሚለውን ጥያቄ ለመመለስ ያበረከቱትን የሙያ አስተዋጽኦ በመዘርዘር ይጀምራሉ ዶክተር አማንኤል። እንግዲህ ከ1982 ዓመተ ምህረት ጀምሮ በዚህ ሙያ ሳገለግል ቆይቻለሁ። በተለይ ደግሞ በማህፀንና ፅንስ ህክምና ማለት ነው። በሶስት ዘርፍ ነው ሳገለግል የቆየሁት። አንዱ በሙያዬ ማለት ነው ከተመረቅኩበት ከ1982 ዓመተ ምህረት ጀምሮ ደከመኝ ሰለቸኝ ሳል ሳገለግል ቆይቻለሁ። በሁለተኛ ደረጃ ደግሞ በማስተማር ነው ጤና ባለሙያዎች ሳስተምር ቆይቻለሁ። ማለት ጤና ረዳቶች፣ ነርሶች፣ ጤና መኮንኖች እንዲሁም የሕክምና ዶክተሮች ሳስተምር ቆይቻለሁ። በሶስተኛ ደረጃ በምርምር ስራ ሳተፍ ቆይቻለሁ። በተለያየ ዘርፎች በተለይ በእናቶች እና በማህፀን ሕክምና ዙሪያ የተለያዩ ምርምሮች እያደረጉ ቆይቻለሁ። እነዚህ ምርምሮች በሀገር ውስጥም በውጭ ሀገር ባሉ የህክምና መጽሔቶች ታትመዋል። እንዲሁም በተለያየ መድረኮች በአገር አቀፍና በውጭ ሀገርም የጥናት ምርምሮችን ሳደርጎች አሉ። ይህን እውቅና ለመስጠት በቅርብ ጊዜ እንዳልከው ሽልማት ተሰጥቶኛል። ይህ ለእኔ ትልቅ ክብር ነው፣ ትልቅም ደስታ ተሰምቶኛል። ምክንያቱም ያለፈውን 26 ዓመት ጉዞ መለስ ብዬ እንዳስታውስ፣ ለሀገሬ ደግሞ ምን አበርክቻለሁ የሚለውን ነገር የሚያስታውሰኝ ስለሆነ በጣም ክብርም ደስታም ተሰምቶኛል። ዶክተር አማኔል ገሰሰው ባለፉት 26 ዓመታት ያከማቹትን ልምድና እውቀት እንዲሁም በሙያው ውስጥ ባካሄዱት ጥልቅ ምርምርና ጥናት በሀገር ውስጥና በተለያዩ ሀገሮች ያቀረቡትን የምርምር ውጤት ጨምቀው በተለይ ለእናቶች በሚመች መልኩ አንድ ወለላ የተሰኘ መጽሐፍ በአማርኛና በትግርኛ አሳትመው ለንባብ ያበቁ ታላቅ ምሁር ናቸው። እንዲሁም ዶክተር አማንኤል በመቀለ ከተማ በሚገኙ የመንግስት ሬዲዮ ጣቢያዎች በኩል በጤና አጠባበቅ ዙሪያ ከህዝቡ ለሚቀርብላቸው ጥያቄዎች በመመለስና በማስተማር ከዚህም በዘለለም የህክምና ዋጋ መክፈል አቅም ለሌላቸው እናቶች በነፃ በማከም ይታወቃሉ። ዶክተር፣ ይህንንን ማህበረሰባዊ አገልግሎት መስጠት ከየት ነው የሚመነጨው? ሙያው የሚጠይቀው ግዴታ ነው? ከሙያ ስነ ምግባር አንጻር እስኪ ንገሩኝ። እንግዲህ ህክምና ሰብአዊነት የተላበሰ ስራ ነው። ከሰብአዊነት ውጭ ህክምና መስራት አይችልም። መጀመሪያ ወደ ህክምና ሙያ ስትገባ የውስጥ ሰብአዊነት ስላለ ይመስለኛል። ሌላ ሀላፊነት ምንድን ነው ህብረተሰቡ ስለ ህክምና ብዙ በሀገራችን እውቀት ስለሌለ የማስተማር ግዴታም አለ ለዚህ ነው በየጊዜው እየቀረብኩኝ ስለሙያዬ ቀለል ባለ ቋንቋ ማቀርበው በሁለተኛ ደረጃ ያዘጋጀሁት መጽሐፍ ምንድን ነው በእንግሊዝኛ ብዙ ጊዜ መጽሐፍ እንጽፍና ህብረተሰቡ ግን አይደርስም አያነበው በመካከላችን ጋፕ አለ በእኛና በታካሚዎች መካከል ጋፕ አለ ምንሰራውም ነገር በሽተኞቻችን አያውቅም። ምን እንደሰራንላችሁ አያውቅም። ይህን ጋፕ ለማጠብ ምን እየሰራ እንደሆነ እንዲሁም አንዳንድ ጊዜ እቤት ሆነው እንዲታከሙ መጽሐፍ ሆን አንበው እቤት ሆነው እንዲታከሙ የሚረዳ መጽሐፍ ነው። የመቀሌ ዩኒቨርሲቲ የትግራይ ጤና ቢሮ፣ የትግራይ ሴቶች ማህበር ከዶክተር አማኑኤል ጋር በመተባበር ላለፉት ሶስት አመታት በትግራይ ክልል የተካሄደው ህብረተሰብ ተኮር የጽንስ መከላከል ዘዴ ከካሊፎርኒያ ብርክለይ ዩኒቨርሲቲ ጋር በመሆን በኢትዮጵያ ተግባራዊ እንዲሆን ያደረጉት ዶክተር አማኑኤል ገሰሰው ናቸው። ለመሆኑ ዶክተር ይኸው ዘዴ ምን ያህል አዋጭና ጠቃሚ ሆነው አገኙት? በሀገራችን በአጠቃላይ የእናቶች ሞት በጣም ከፍተኛ ነበረ። የዛሬ አስር ዓመት፣ አስራ አምስት ዓመት እጅግ በጣም ከፍተኛ ነበረ። ይህን የእናቶች ሞት መቀነስ የግድ ይላል። እያንዳንዱ ዜጋ ደግሞ በዚህ ላይ ኮንትሪቢውት ማድረግ አለበት። በተለይ ሐኪሞች ማለት ነው። አንዱ ለእናቶች ሞት ከፍተኛ የሆነው እናቶች እርግዝና መከላከያ ስለማይወስዱ ያልተፈለገ እርግዝና ይከሰታል። ያልተፈለገ እርግዝና ደግሞ ሴፍ ባልሆነ መንገድ አቦርሽን ይሰራሉ። በዚህ ምክንያት ብዙ እናቶች ሊሞቱ ለህልፈት ሊወቁ ይችላሉ። ምንድነው ያደረግነው? የእናቶች መከላከያ እንዴት መውሰድ ይችላሉ፣ በአቅራቢያቸው እንዴት መውሰድ ይችላሉ የሚለው ጥናት ለማድረግ ያህል ያደረግነው ነገር ነው። ብዙ እናቶች በገጠር አካባቢ መውሰድ የሚፈልጉት የመከላከያ ዘዴ መርፌ ነው። ነገር ግን በአቅራቢያቸው መርፌ የሚሰጣቸው የጤና ባለሙያ ላያገኙ ይችላሉ። አንድ ሰዓትም ሁለት ሰዓትም ከዛ በላይም ተጉዘው ነው የእርግዝና መከላከያ መርፌ መውሰድ የሚጓዙት። ያደረግነው ጥናት ምንድን ነው በአቅራቢያቸው መስጠት አንችልም ወይ የሚለውን ነገር ነው ጥናት ያደረግነው ነው። በአጠገባቸው ያሉት ሴቶች ከየጣቢያው ሁለት ሁለት መልምለን ለሶስት ዓመት ያህል አስተማርን። ለአራት ቀን ነው የምናስተምራቸው። የምናስተምራቸው ምንድን ነው መከላከያ መርፌ ምን ማለት እንደሆነ ለስንት ወር መከላከል እንደሚችል፣ በተለይ በተለይ ደግሞ መርፊያውን እንዴት መስጠት እንደሚችሉ ለሶስት ቀን ለአራት ቀን ያህል እናስተምራቸዋለን። ስናስመርቃቸው መርፌ መውሰድ ይችላሉ ወይስ አይችሉም የሚለውን ብቃታቸውን በትክክል እናረጋግጣለን። ብቃት ያላቸው ሴቶች ወደ ቦታው እንልካቸዋለን ከነ ሙሉ ጥንቃቄ ማለት ነው። በሶስት አመት ውስጥ ወደ ስምንት መቶ የሚሆኑ ሴቶችን ነው ያሰለጠን ነው። እነዚህ በቦታው ሄደው መከላከያ መውሰድ የሚፈልጉ ነገር ግን ወደ ጤና ኬላ ሄደው መውሰድ የማይችሉ ብዙ ሴቶችን ነው መርፌ መውጋት የቻሉት። በተለይ ደግሞ ተማሪዎች ጤና ኬላ ሄደው የፕራይቬሲ ጉዳይ ሆኑባቸው እዛ መውሰድ የማይፈልጉ ብዙ ተማሪዎችን ይህን የእርግዝና መከላከያ መስጠት ይችሏል። መጨረሻ ስንገበግመው አንድ እነዚህ ሴቶች ከሌላ ሐኪም ባልተለየ መልኩ መርፌ መስጠት እንደሚችሉ ሴፍ በሆነ መንገድ መስጠት እንደሚችሉ የሚለውን ነገር አረጋገጥ ወደ አስር ሺህ የሚሆን ሴቶችን ነው መርፌ መውጋት የቻሉት። በመጨረሻ ላይ ጥናቱን ስናደርግ መከላከያ መውሰድ የሚገባቸውን ሴቶች በከፍተኛ ሁኔታ ጨምሯል። በተዘዋዋሪ ምክንያት ለእናቶች ሞት መቀነስ እንደ አንድ ምክንያት ሆኗል ማለት ነው። ኢትዮጵያ የእናቶችና የህፃናት ሞት ትርጉም ባለው ደረጃና ፍጥነት ለመቀነስ በምታደርገው ጥረት የዶክተር አማንኤል ገሰሰው አስተዋጽኦ ትልቅ ቦታ አለው። መቀለ ከተማ ውስጥ ቃል ኪዳን የተሰኘ የግል ሆስፒታል አስገንብተው በተለያዩ የሕክምና ዘርፍ ከፍተኛ ሐኪሞችን በማስተባበር በመስራት ላይ ይገኛሉ። በመጨረሻ ዶክተር አማንኤል የጤና ባለሙያዎች ምንድን ነው ማድረግ የሚገባቸው፣ የሚያስተላልፉት መልእክት ካለ እንግዲህ ምንድን ነው? ህይወት የዱላ ቅብብሎች ነው። በፊት የነበሩት ኢትዮጵያውያን ስማቸው እንጂ እነሱ የሉም። አሁን አለን፣ ከትንሽ ጊዜ በኋላ አንኖሩም። በህይወት ዘመናችን ያው ሰው እንደ መብራት ነው በርቶ የሚጠፋ ነው። በህይወት በሚኖርበት ጊዜ ግን የሚቻለውን ብርሃን ሰጥቶ ማለፍ አለበት። ስለሆነም አሁን ያለነው ጠንክረን ሰርተን ለሚቀጥለው ትውልድ የተሻለችን ኢትዮጵያ የማስረከብ ግዴታ አለብን። ነው ዶክተር አማንኤል ገሰሰውን በጣም ነው የማመሰግነው። እዚ ስጥል ለአሜሪካ ድምፅ ግርማይ ገብሩ ከመቀለም አድማጮች ስርጭታችን ወደ ማጠቃለሉ ተቃርበናል። አሁን የማጠቃለያ ዜናው። በምርጫ ዙሪያ የተነሱ ጭቅጭቆች እንደቀጠሉ ቢሆንም አዲስ የተመረጡት የታንዛኒያው ፕሬዚደንት ጃማ ጉፉሊ ዛሬ ሐሙስ ቃለ መሀላቸውን ፈጽመዋል። እሳቸውና ምክትል ፕሬዚደንታቸው ሳሚያ ሱሉሁ ሀሰን ዋና ከተማዋ ዳሬ ሰላም በሚገኘው ኡሁሮ ስቴዲየም ቃለ መሐላቸውን ሲያደርጉ በስፍራው የተሰበሰቡ በጭብጨባ ደስታቸውን ገልጸዋል። ፕሬዚደንቱ ባሰሙት አጭር ንግግር በምረጡኝ ዘመቻ ወቅት የገቧቸውን ቃሎች ተግባራዊ ለማድረግ በርትተው እንደሚሰሩ ቃል ገብተዋል። በዚህ ምርጫ ለረጅም ጊዜ በስልጣን ላይ የቆየው ፓርቲ ሲሲኤም ፕሬዝደንታዊና ምክር ቤታዊ አመራሩን ይዞ ሊቆይ ነው። ተቃዋሚዎች ፕሬዝደንታዊ ምርጫው ተጭበርብሯል በማለት ውጤቱን እንደማይቀበሉ ማስታወቃቸው የሚታወስ ነው። ከፊል ራስ ገዟ ዛንዚባርም የምርጫው ሂደት ተዛብቷል በሚለው ውንጀላ ምክንያት እንደ ሰረዘችው ይታወቃል። የአውሮፓ ህብረት የምርጫ ታዛቢዎች በሚገባ የተደራጀ ምርጫ ሆኖ ሳለ ግልጽነት አለመኖሩ ተቃዋሚዎች በሂደቱ አመኔታ እንዲያጡ አድርጓል ማለታቸው ተጠቅሷል። የሚያንማር ተቃዋሚ መሪ አውንሳን ሱቺ በሳምንቱ መጨረሻ በሚካሄደው ምርጫ ፓርቲያቸው የሚያሸንፍ ከሆነ እርግጥ እሳቸው ለፕሬዝደንት እንዳይሆኑ እገዳ ተጥሎባቸዋል። ይሁን እንጂ ከፕሬዝደንቱ በላይ የሚሆን የስልጣን ቦታ ይኖረኛል ሲሉ መናገራቸው ተጠቀሰ ትና ዛሬ ሐሙስ ማለዳ ባደረጉት ጋዜጣዊ ጉባኤ እቅዳቸውን ሰፋ አድርገው ባያብራሩትም የፕሬዝደንቱ የበላይ ነው ሆነው አለቀ። መልእክቱ ይሄው ነው ማለታቸውን የተጠቀሰው። ባለፈው ሳምንት ግብጿ ሲናይ ባህረ ገብ ላይ ወድቆ በውስጡ የነበሩት 224ቱም ሰዎች ያለቁበት የሩሲያው አውሮፕላን የወደቀው በውስጡ የነበረ ቦምብ ፈንድቶ ሊሆን ይችላል ብለው እንደሚያምኑ የብሪታንያ ጠቅላይ ሚኒስትር ዴቪድ ካምረን ተናገሩ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከምሽቱ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። ያስተናገድናችሁ አሉላ ከበደና ቆንጂት ታየ ነን። ከፕሮግራም አቀነባሪያችን ከብርሃን ኃይሉና ከተተኪው የስርጭት መሐንዲስ ከኒክላስ ጋር እንዲሁም ከዋና አዘጋጇ ትዝታ በላቸውና ከሌሎችን ባልደረቦቻችን ጋር ሆነን በዚሁ እንሰናበታችኋለን። ነገ አርብ ከምሽት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመልሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። oh man